የተባበሩት መንግስታት ድርጅት እንዳስታወቀው በኢትዮጵያ ከ10 ሚሊዮን በላይ ህዝብ አስቸኳይ የምግብ እርዳታ ያስፈልገዋል። የእርዳታ ፈላጊው ቁጥር በቅርቡ በእጥፍ ይጨምራል ተብሎም ይጠበቃል። መንግስት ፈጣን የምጣኔ ሀብት እድገት ማስመዝገቡን በሚያሳውቅበት በአሁኑ ሰዓት በብዙ ሚሊዮን የሚቆጠር ህዝብ ለምግብ እጥረት መጋለጡ እያነጋገረ ነው። የኤልኞ የአየር ንብረት ለውጥ ሰዎችን ለምግብ እጥረት እስከሚያጋልጥበት ደረጃ ድረስ መጠበቅ አልነበረበትም የሚሉ አሉ። ሆኖም ኢትዮጵያ አሁን ከ1980ዎቹ በተሻለ ድርቁ ያስከተለውን ችግር ለመቋቋም አስፈላጊ ዝግጅት ማድረጓን ቦን በሚገኘው የልማት ጥናት ማዕከል ተመራማሪ ኦሊቨር ኪሩ ያስረዳሉ። የኢትዮጵያ መንግስት በበርካታ ለጋሾች እርዳታ ድርቁን በተሻለ ሁኔታ ለመቋቋም አስፈላጊ እርምጃዎችን ወስዷል። ካለፈው በተሻለ መንግስት በድርቅ ለተጎዱ አካባቢዎች አንድ ሚሊዮን ሜትሪክ ቶን ስንዴ ለማከፋፈል አቅዷል። ድርቁ ሊያስከትላቸው የሚችሉ ችግሮችን ለመቋቋም ከቀድሞ የተሻለ ዝግጅት አድርጓል። የዶች ቨለዋ ቢርጊት ሞርገን ራት እንደዘገበችው የተባበሩት መንግስታት ድርጅት በኢትዮጵያ በተከሰተው ድርቅ ለተጎዱ መርጃ የሚውል 1.4 ቢሊዮን ዶላር እንደሚያስፈልግ ቢያሳውቅም መንግስት እስካሁን ከለጋሾች ያገኘው ገንዘብ ወደ 590 ሚሊዮን ዶላር የሚጠጋ ብቻ መሆኑ አሳስቧል። ሞዛምቢክ ደግሞ ከወራት አንስቶ ጽንፍ በያዙ ሁለት አይነት የአየር ንብረቶች ችግር ውስጥ ወድቃለች። በደቡብ ሞዛምቢክ ግማሽ ሚሊዮን ያህል ሕዝብ በከፋ ድርቅ ሲሰቃይ ሰሜናዊው ክፍል ደግሞ ከባድ ዝናብ ጉዳት አስከትሎበታል እስካሁን ጎርፍና መብረቅ የ45 ሰዎችን ህይወት አጥፍቷል በመላ ሞዛምቢክ ቁጥሩ 77000 የሚጠጋ ህዝብ ለምግብ እጥረት ተጋልጧል መንግስትና መንግስታዊ ያልሆኑ ድርጅቶች በመላ ሀገሪቱ ችግሩን ለመቋቋም ከፍተኛ እንቅስቃሴ በማድረግ ላይ መሆናቸውም ተዘግቧል በማላዊ 2.8 ሚሊዮን ሰዎች ለከፋ ረሃብ ተጋልጠዋል። በሀገሪቱ በጎርፍ ምክንያት ባለፈው ዓመት ሰብል አልያዘም። የተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍ እንደሚለው መንግስት ችግሩን መቋቋም አልቻለም። ኦክስፋም የተባለው የእርዳታ ድርጅት ባልደረባ ክሌር ሲዋርድም የማላዊ መንግስት እየጣረ ቢሆንም ችግሩን መቋቋም ተስኖታል ይላሉ። የማላዊ መንግስት ለችግሩ ከፍተኛ ትኩረት ሰጥቷል በማቀድና በ የቅድሚያ ማስጠንቀቂያ በኩል አስቀድሞ ተዘጋጅቷል። ሆኖም ሙሉ በሙሉ ለችግሩ መድረስ አልቻለም፣ ግን ካለፉት ዓመታት በተሻለ ሁኔታ አቅዷል። ወደ አንጎላ ስንሻገር በደቡባዊ አንጎላ ከድርቅ ጋር የሚካሄደው ትግል አራተኛ ዓመቱን አስቆጥሯል። በአንጎላ ወደ 750 ሺህ ያህል ሰዎች በድርቅ ተጎድተዋል። ህጻናት ግንባር ቀደም ተጠቂዎች ናቸው። በአንጎላ ድርቅ ያስከተለውን የምግብ እጥረት ለመቋቋም የተባበሩት መንግስታት ድርጅትና የአውሮፓ ህብረት ከ12 ሚሊዮን ዩሮ በላይ መለገስ እንዳለባቸው ተዘግቧል። በዚምባብዌም በሀገሪቱ የቅርብ ጊዜ ታሪክ አስከፊ የተባለ ድርቅ ተከስቷል። ከህዝቡ አንድ አምስተኛ ወይንም 13 ሚሊዮን የዚምባብዌ ዜጎች በምግብ እጥረት እየተሰቃዩ ነው። በዚህ የተነሳም የፕሬዝደንት ሮበርት ሙጋቤ መንግስት እህል በብዛት ከውጪ እየሸመተ ነው። መንግስት ችግሩን ለመቋቋም የ1.5 ሚሊዮን ዶላር ዓለም አቀፍ እርዳታ ጠይቋል። ደቡብ አፍሪካ ውስጥ የተከሰተው ድርቅም ወደ 50 ሺህ የሚጠጋ ህዝብ ለድህነት መዳረጉ ተነግሯል። ሀገሪቱን የመታው ድርቅ በመቶ ዓመት ታሪኳ እጅግ የከፋው ተብሏል። መንግስት ችግሩን ለመቋቋም የሚውል 20 ሚሊዮን ዩሮ መድቦ ነበረ አሁን ደግሞ ተጨማሪ 60 ሚሊዮን ዩሮ ለማውጣት አቅዷል።